የኢትዮጵያውያን በየትኛውም የሀገሪቱ አካባቢ ተዘዋውሮ የመስራት መብት ጥያቄ ውስጥ ሊገባ እንደማይገባው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ይህን ያሳሰቡት በቤንሻንጉል ጉሙዝ ርዕሰ ከተማ አሶሳ ከነዋሪዎች ጋር ባደረጉት ውይይት ነው። እስክንድር ፍሬው ነው ይዘገባለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በቤንሻንጉል ጉሙዝ የተገኙት በተለያዩ የኢትዮጵያ ክልሎች የሚያደርጉትን ጉብኝት በመቀጠል ነው። በዚያ በነበራቸው ቆይታም ከክልሉ ርዕሰ ከተማ አሶሳ ነዋሪዎች ተወካዮች ጋር ተወያይተዋል። ከተነሱት ጉዳዮች አንዱ ደግሞ የዜጋዎች በተለያዩ ክልሎች ተዘዋውሮ የመስራት መብት መሆኑ ታይቷል። ጠቅላይ ሚኒስትሩ በዚህ ተዘዋውሮ የመስራትና ንብረት የማፍራት መብት ላይ ማብራሪያ የሰጡት ኢትዮጵያውያን እንኳን በሀገራቸው በሌላም ሀገር ያላቸውን መብት በመጥቀስ ነበር። እንደምታውቁት እዚህ ጎረቤታችን ሱዳን አንድ ሚሊዮን የሚጠጉ ኢትዮጵያውያን አሉ። ካርቱምን ጨምሮ በጣም በርካታ ቦታ ፓስፖርት የሌላቸው መታወቂያ የሌላቸው ሴቶች፣ ህጻናት ጭምር ሱዳን እንኳን ኢትዮጵያውያን ሀገራቸው ነው ብላ አፋያ ነች። እንኳን የቤኒሻንጉል ጉሙዝ আমার রাখল ওই মরমিয়া কেমক আর্থ না সুদান সৌন মা সৌন আগে গাঙ্গ সৌমন চি ሀብት ያላት ሀገር ያላት ሆና ስታበቃ ኢትዮጵያውያን የሚሰደቡበት መሆን የለበትም። ከዚህ ጋር ተያይዞ ፍቅራችን ቀንሷል፣ እንደ ድሮ ብንሆን ባንናናቅ፣ ባንሰዳደብ ይሻላል የሚል ምክረ ሀሳብ ተነስቷል። ይህ በጣም ትክክለኛ ሀሳብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጎበኛቸው የኢትዮጵያ ክልሎች ሁሉ ይህ ተዘዋውሮ የመስራትና ንብረት የማፍራት መብት ጉዳይ በጥያቄነት ሲነሳ ቆይቷል። በአገሪቱ ካሉት ዘጠኝ ክልሎች እስካሁን ስድስቱን የጎበኙት ጠቅላይ ሚኒስትሩ በቀጣይነት ወደ ሌሎቹ ሶስት ክልሎች እንደሚጓዙ ይጠበቃል። ዛሬ ደግሞ በጎረቤት አገር ሱዳን የስራ ጉብኝት በማድረግ ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ